በዚያ ሰሞን የኢትዮጵያ የፌዴራልና የአዲስ አበባ መንግስታት ባለስልጣናት የመንግስትና ለመንግስት ቅርበት ያላቸው መገናኛ ዘዴዎች አደጋ፣ ሐዘን፣ እርዳታ፣ የማጽናኛ ጉብኝት፣ መልሶ ማቋቋም፣ መርዳት እያሉ አወሩ፣ በሰፊው አስወሩም። በአደጋው 115 ሰዎች መሞታቸውም ተሰምቶ ነበረ። የሟቹ ቁጥር መጨመር አለመጨመሩን ግን አናውቅም። የቆሰሉት ስለመታከም መረዳታቸው፣ የጠፉት ስለመገኘት አለመገኘታቸው፣ የተቸገሩት ስለመቋቋም አለመቋቋማቸው በትክክል የተባለ ነገር የለም። ባለፈው ሳምንት የአዲስ አበባ መስተዳድር ባለስልጣናት መረጃ እንዲሰጡን ለመጠየቅ ከከንቲባው ቢሮም እስከ ሕዝብ ግንኙነት መስሪያ ቤት፣ ከቃል አቀባይዋ እስከ ሠራተኛና ማኅበራዊ ጉዳይ ቢሮም ደወልን። ገሚሶቹም ስልክ አይመልሱም። ያነሱት እኛን አይመለከትም አሉ። አዲስ አበባ ለደረሰ አደጋ ከአዲስ አበባ አስተዳዳሪዎች ሌላ በእርግጥ ማንን ይሆን የሚመለከተው? ምን ይሻላል ታዲያ አሉኝ አንዱ ቢሮ ባልደረባኔ ነው መልሰው። በአደጋው ዘመድ ወዳጆቻቸውን ካጡት አንዱ ግን መንግስትን ያመሰግናሉ። ተከራይተን ነው የምኖረው። አሁን በግል ነው የምትከፍሉት? መንግስት እንትን ብሎልን ያው የክራዩን የምንም ሰጥቶን እሱን እየከፈልን ያለ ነው። ይሰጡናል። ሰጥተውናል። እኛም ያው በግል ያው የሰራነው እነሱም እየሰጡን ነው። ወላጆቿን ያጣቸው ወጣትም ሀሪፍ ነው ትላለች እንዳነጋገር ፈሊጧ። አሁን አሪፍ ነው። እየተደረገልን ነው። ምን ምን ድጋፍ ታገኛላችሁ? አሁን ሁሉንም የሚያረግልን ነው። አስገብቅተበናል። ቤት ተሰጥቷችኋል። የአመቷ ወጣት ግን ተቃራኒውና፣ የምትለው ለነፍስ ያደሩ ከሚሸሯት በስተቀር የሚሰጣት እርዳታ የለም። ሁሉም ሰው ተከራይቶ ነው የሚኖረው። አሁን ላይ በግል ነው፣ በግላችን። ኪራዩን ግን መንግስት ይከፍልላችኋል? ኧረ አይከፍልም። እራሳችሁ ናቸው የምትከፍሉት? አሁን አንቺ ከየት ታመጫለሽ? እንደዚህ እንደ አንድ አይነት ሰዎች አንዳንድ ሲመጡ ይሰጡና ይከፍልናል። ለምግብና ለልብስ እንደዚህ አንዳንድ ወጪ የሚሆንስ መንግስት ይሰጣችኋል ወይ? አረ ብር ምንም አይደረሰኝም። እንደዚህ በግል መጥቶ ከሁሉ ቃበኝት ቀበሌ ምናምን ከገባ አያውጣም። ለምሳሌ ለአንድ ስልክ ከፈለክ ራስህ እጅ በእጅ እዛው ማለት ነው። ግን መንግስት እርዳታ ይሰጣቸዋል የሚል ነገር ሰምቼ ነበረ። ምንም አታገኙም ማለት ነው? ምንም የለም። የሆነ ቀን ነው መኮረኒና ፓስታ እና ብስኩት ነገር ሰጥተዋል። ይህንን ብስኩቱን በወር በወር ነው የሚሰጧችሁ፣ በሳምንት ነው ወይስ እንዴት ነው የሚያድሏችሁ? አረ ዝም ብሎ አጋጣሚ በእኛ ስም የገባውን አጋጣሚ ሰጡን ድንገት። ከዛ ውጭ የለም። አረ የለም። ቦታስ ቤት ምናምን የሚሰራበት አካባቢ ተነግሯችኋል? አረ ዝም ብሎ ነው ያወሩት። ወጣቷም እናትና አባቷን አታለች፣ ሁለት ታናናሾቿን ታሳድጋለች ዘላቂነት በሌለው እርጥባን መቶዎች ያለቁበት አደጋ የደረሰበት ትክክለኛ ምክንያትን እስካሁን ያጣራ የለም። ካለም ተጠያቂዎችን ለሕዝብ አላሳወቀም። የቆሻሻ መከመሪያው ስፍራ ወደ ምርጥ መናፈሻነት እንደሚቀየር የሀገሪቱ ትላልቅ ሹማምንት ተናግረው ነበር። አንድ የቆሻሻ ጣይ ድርጅት ባለቤት እንዳሉን ግን አደጋው ከደረሰበት ጀርባ አሁንም ቆሻሻ እየተከመረ ነው።